ዶክተር ሰናይት በየነ የኢትዮጵያ ጤና ሚኒስቴር ሚኒስትር ገዲብ አማካሪ፣ በአሁኑ ወቅት ኢትዮጵያ ውስጥ ያለው የኮሮና ቫይረስ መስፋፋት ደረጃ ከምን ላይ ደርሰዋል? የጤና ጥበቃ ሚኒስቴርስ ግንዛቤ ለማስጨበጥ ለህዝብ ምን አይነት እንቅስቃሴዎችን እያደረገ ይገኛል? እንግዲህ በየቀኑ ከሚወጡት ሪፖርቶች እንደሚረዱት አሁን የስርጭት ሁኔታ ጨምረዋል። በየቀኑ ከምንመረምራቸው ውስጥ እንግዲህ በሀያ ውስጥ ፈትነቶች ውስጥ የሚገለጽ ፖዘቲቭ እየተገኘ ነው። በዛው ልክም ወደ ክር ኬር የሚገቡት ታመሙ ቁጥርም እየጨመረ ነው። ኮሮና ቫይረስን አስመልክቶ በተለይም ታዳጊ ሀገሮች፣ እንደ ኢትዮጵያ ያሉ ሀገራት ቀርቶ ትልልቆቹንም ሀገሮች እንደዚሁ በኢኮኖሚ ያደጉትን ማለት ነው። አዋኪ ነው፣ ብዙዎቹን እየፈተነ ይገኛል። አውስትራሊያ፣ አሜሪካም ቢሆን ያንን በተመለከተ በተለይ አይነት እገዛ ነው ከአለም አቀፉ ማህበረሰብ እስካሁን ድረስ እያገኛችሁት ያላችሁት? ዓለም አቀፉ ማህበረሰብ በተለይ በውጭ ሀገር ከሚኖሩ ኢትዮጵያውያን የተቻላቸውን በኢምባሲዎች አስተባባሪነት ይሄ ራስን መከላከያ ቁሳቁሶችም የሕክምና መገልገያ መሳሪያዎችንም ግብአቶችንም ሞቢላይዝ እያደረጉ እያሰቡ እየላኩልን ይገኛሉ። እስካሁንም ድረስ የዛም ኮንትሪቢሽናቸው በጣም ፍልንቅ ነው። በአሁኑ ወቅት በተለይም አንዱ በተለያዩ ሀገራት የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ማህበረሰብ አባላት ወደ ሀገር ቤት የተለያዩ ነገሮችን በተለይም ከኮሮና ቫይረስ ጋር በተያያዘ መልክ ለጤና ጥበቃ ሚኒስቴር ለመላክ ይሻሉ ወይም ከዛም ውጭ ባሉት ችግሩ በምን መልክ ማንን ማግኘት እንደሚገባቸው እና እንዴትስ መላክ እንዳለባቸው ብዙዎቹ ጋር ትንሽ ብዥታ አለ ከውጭ ሀገራት ያሉ ኢትዮጵያውያን ቁሳቁሶችን ለመላክ ወይም ሌሎች አይነት እርዳታዎችን ለማድረግ የሚፈልጉ ካሉ በቀጥታ ለጤና ጥበቃ ሚኒስቴር ምን ማድረግ ይገባቸዋል? ግብአቶችን በተመለከተ በተለይ ፐርሰናል ፕሮቴክት ኢኩፕመንት የምንላቸው ራስን ከኮቪድ መከላከያ ግብአቶች የምንላቸውን በብዛት ኢትዮጵያ ውስጥ ይመረታሉ ያሉ፣ ስለዚህ ለመጓጓዣም ከፍተኛ ወጪ ስለሚጠይቅ ከዛም ለምናል እኛ ብሩ መቶ ከዚህ ቢገዛ እንመርጣለን ቀደተ ሰርሊ ያብር በጤና ሚኒስቴር በኩል መምጣት የለበትም። ሳለሰፕላሮቹ መከፈል ይቻላል። ስለዚህ እነዚህ አሁን እንደጋዋ የፊት መሸፈንኛ ጭምብል አይነቶቹ በብዛት ስለሚመረቱ እዚህ ከዚህ ቢገዛና ከዚሁ መውሰድ ይቻል ጥሩ ነው ብዬ በተለያየ መልኩ ያንንም እያደረግን ነው። አንዳንድ ኢትዮጵያውያን ቀድሞኛም ስንት ሰዓት የሚያደርጉን ከሆነ እንነግራቸዋለን። ሲስማሙ ቀጥታ ለተክላሮቹ ይከፍላሉ፣ ወይም ለመንግስት ብሩን ይልኩና በመንግስት በኩል ይከፈላል። ግን ከዚህ የተሻለ አማራጭ ነው ብለን እናምናለን። እዚህ የማይገኙትን ግብዓቶች ግን ለምሳሌ ክምናመንግል ቢያነሳ እንደ የኦክሲጅን ኮንሰንትሬተር አይነት ሙቀት መለኪያ ሌሎች ሌሎችም አይነት ቁሳቁሶች ሲሆኑ ከዛ ገዝተው የሚላኩ ያው እንግዲህ መጀመሪያ የሚሆነው ከኛ ጋር ኮንታክት ማድረግ ነው። ጤና ሚኒስቴር እንግዲህ የእኛ ሰፕላይ ማኔጅ የምናደርግበት የፋርማሲዩቲካል ሰፕላይ ኤጀንሲ የሚባል አለን። በእነሱ በኩል ነው እንግዲህ አገር ውስጥ ሊገባ የምናደርገው፣ የሚሰማቸውም የሚሰራጨውም በእነሱ በኩል ነው። ስለዚህ ከኛ እኔንም ቢሆን የእኔም ኮንታክት እሰጣለሁ። እኔንም ቀጥታ ማግኘት ይቻላል

አሁን እንዳሉት የፊት ጭንብሎች ወይም ሌሎች ቁሳቁሶች እንደዚሁ አገር ውስጥ የሚመረቱ አሉ። ከሀገር ውስጥ ምርት ውጭ ያሉ ሌሎች አስፈላጊ፣ በተለይ በምዕራቡ ዓለም የሚገኙ እና ፈጥነው መድረስ ያለባቸው ነገሮች ይኖራሉ። እናንተ የምትሹት በአስቸኳይ ከዚህ በውጭ ካሉት ተገዝቶ ወደዛ ለመላክ የሚቻል ወይስ ቀላሉ መንገድ ገንዘቡን ወደዛ በቀጥታ ልኮ አገር ውስጥ ያሉትን ምርቶች ከዛው ማግኘት ማግኘቱ የተሻለ ነው። ሁን እንግዲህ የአይሲዩ እቃዎች ያው በከፍተኛ ሁኔታ ይፈለጋሉ። ክሪቲካል በጽኑ ህሙማን የሚታመሙ ሰዎችም እየጨመሩ ስለመጣ አይሲዩ ሕክምና ለመስጠት የሚያስፈልጉ እቃዎች ያው በጣም ይፈለጋሉ። እነሱ እዚህ ስለማይመረቱ ያው ሰው እንደ ምርጫው ነው። እነሱ እዚህ ስለማይመረቱ እነሱን ለመርዳት ለማገዝ የሚያስብ ሰው ያው ከዛ ገዝቶ ቢልክ ጥሩ አማራጭ ነው የሚሆነው። ፓርላማ ፕሮቲቲቪ ኢኩዊፕመንቶች እንደ ማስተገሮል ወይም ጋዋን አይነቶቹ እዚህ ስለሚመረቱ እነሱን ከዚህ መግዛቱ ይቀል በጠቅላላ ይሄ ነው። ግን ማንኛውም ሰው በእናንተ ፕራዮሪቲ የምትሉትን ወይም ቅድሚያ የምትሰጡትን ነገር ነው ማገዝ የምንፈልገው የሚል ሰው ደግሞ የኔን ኢሜይል ብሰጧቸውና ኢሜይል ቢያደርጉልኝ እኔ የእኛም ፕራዮሪቲዎች ሊስት አድርጎ ይልክላቸዋል። አሁን ይሄ ነው ፕራሪቲ፣ ይሄ ነው ፕራሪቲ ለማለት ከባድም የሆነው እንዳለው ስቶክ መጠን በየሳምንቱ ፓወርቲያችን ሊለያይ ይችላል። ስለዚህ ልክ በዛ ወቅት እነሱ መግዛት የሚችሉ ሰዓት ወይም አገዝ የሚችሉ ሰዓት ያለውን ቶክ ፓወርቲ ልንልክላቸው እንችላለን። ስለዚህ ጥሩ የሚሆነው ነገር ሊያግዝ የሚያስበው ሰው ራሱ አሁን በጠቅላላው በደፈናው ይሄንን ነው የምንፈልገው ከማለት ይልቅ እኛ ስቶካችንን እያየን በየጊዜው ይሄን ፕላግ የምናረጋቸው ሪኳርመንቶች እንጂ አሉ ከሆስፒታሎች ከሆስፒታሎችን በሚደርሰም ሪፖርት ማለት ነው። ስለዚህ ልክ አንተው ማገዝ ሲፈልግ ወይም አንድ ማህበር ማገዝ ሲፈልግ፣ እኔን ኢሜይል ቢያደርጉልኝ ማገዝ እንፈልጋለን፣ አሁን ዋና ፍላጎታችሁ ምንድን ነው ቢሉ፣ እኔ ሊስት አድርጌ ከነ የሚፈለገው ብዛት ጭምር ወዲያውኑ ኢሜይል አድርግላቸዋለሁ። በዛ መሰረት እነሱ በአቅራቢያቸው ሊያገኙ የሚችሉትን ወይ በርካሽ የሚያገኙትን ወይም በእርዳታ ሊያገኙ የሚችሉትን ኦርጋናይዝ ካደረጉ ተመልሰን ደግሞ እየተነጋገርን እንዴት ወደ ሀገር ውስጥ እናስገባዋለን፣ እንዴት ከከሰም እናወጣዋለን፣ እንደዚህ የሚለውን ነገር በእኛ በኩል መደረግ ያለባቸውን እናደርጋለን ማለት ነው። ያ ዕቃ እንግዲህ ወደ ሀገር ውስጥ ሲገባ ቀጥታ ዝም ብሎ አይገባም። ብዙ ጊዜ ሪኳየርመንቶች አሉ። ለምሳሌ ኤክስፓየር ያረጉ ፕሮዳክቶች ሊገቡ አይችሉም። ወይም ኤክስፓየር ማድረጊያ ቀናት ላይ የቀረበ እቃዎች አይገቡም። ብዙ ጊዜ ክንሰል የሚያስቸግራሉ። አንዳንዴ ደግሞ የታክስ ኤግዘምሽን መጠየቅ ያለብን አለ፣ ቀድሞ ፕሪ ኢምፖርት ፐርሚት ቀድመን መጠየቅ ያሉ ሊኖሩ ይችላሉ። እነሱን ለማደረጀት ቀጥታ እየተነጋገርን ቢሆን ይቀላጠፋል ብዬ ለማለት ነው ምፈልገው። በዚህ አጋጣሚ ዶክተር ሰናይት ውጭ ሀገር ለሚኖሩ ኢትዮጵያውያን ወገኖች ሊያስተላለፉት የሚሹት መልእክት ይኖራል? አሁ እንግዲህ በጣም እስካሁን ደቡልን ያሉ ድጋፍ እና ተነሳሽነትን በጣም ከፍተኛ ነው። በጣም የምናመሰግነው ለዛም በጣም እንዲያውቁት የምፈልገው ደግሞ ልክ እነሱ ማገዝ እንደሚፈልጉት ደግሞ እኛም እነሱ በተቀላጠፈው ሁኔታ በጣም ፍሬታ ደርጉ ሊያግዙን እንዲችሉ ለማድረግ ደግሞ እኛም በጣም ተነሳሽነቱ አለን። ዋናው ነገር ገናኘት መነጋገሩ ስለሆነ እንነጋገር ነው የምለው። ግን እስካሁን ለሚያደርጉልን ላሉት ድጋፍ በጣም አመሰግናለሁ ማለት ነው ፈልገው። ዶክተር ሰናይት በየነ የኢትዮጵያ ጤና ሚኒስቴር ሚኒስትር ገዲብ አማካሪ፣ ስለ ቃለ ምልልሱ እናመሰግናለን። ስራውም የተቃና እንዲሆን ምኞታችን ነው። በጣም አመሰግናለሁ። እሺ፣ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።